ትኩረት በአፍሪካ ሱዳን ውስጥ ወታደራዊውን መፈንቅለ መንግስት የተቃወመው እንቅስቃሴ ተጠናክሮ ቀጥሏል። ባሳለፍነው ሳምንት መጀመሪያ ጠቅላይ ሚኒስትር አብደላ ሐምዶክ ስልጣናቸውን መልቀቃቸውን ይፋ ካደረጉ በኋላም የህዝቡ የተቃውሞ ድምፅ በመላ ሀገሪቱ እያስተጋባ ነው። ሐሙስ ዕለት በተካሄደው የተቃውሞ እንቅስቃሴ ላይ ቢያንስ ሶስት ሰዎች መገደላቸውን ሐኪሞችና ተቃውሞውን የሚያስተባብሩ ወገኖች ተናግረዋል። የሐሙስ ዕለቱ የተቃውሞ ሰልፍ ሐምዶክ በቅርቡ ከስልጣን ከለቀቁ ወዲህ የተለያዩ የሱዳንን ከተሞች ያካለለ በርካቶች የተሳተፉበት ሰልፍ መሆኑን ዘገባዎች ያሳያሉ። ሲቪሉ የፖለቲካ ወገንና ወታደራዊ ኃይል የበላይነቱን ለመያዝ በሚያደርገው ሽኩቻ የሐምዶክ ከሽግግር መንግስቱ የኃላፊነት ስፍራ መልቀቅ የሱዳንን ቀጣይ የፖለቲካ ዕጣ ፋንታ አሳሳቢ እንዳደረገው የሚናገሩ ጥቂት አይደሉም። በዚህ ምክንያትም አብደላ ሀምዶክ ስልጣናቸውን መልቀቃቸውን በተመለከተ የሚሰጡት አስተያየቶች ድብልቅ ናቸው ለአንዳንዶቹ ሀምዶክ በዚህ አሳሳቢ ጊዜ የወሰዱት እርምጃ እንደውም ሱዳን ወደ ዴሞክራሲያዊ አስተዳደር ለመሸጋገር የምታደርገው ጥረት ግብዓተ መሬት አድርገው በማሰብ ስጋታቸውን ይገልጻሉ። እሳቸው የከፈቱለትን በር ተጠቅሞ ወታደራዊ ኃይል ሙሉ በሙሉ የሀገሪቱን ስልጣን እጁ በማስገባት አዲስ ጠቅላይ ሚኒስትር ሊሰይም ይችላል የሚል ግምትም ይሰነዝራሉ። ሌሎች ደግሞ እንደውም የሐምዶክ ስልጣናቸውን መልቀቅ ውዝግብ ውስጥ የገባውን ዴሞክራሲያዊ ኃይል ወደ አንድነት ማምጣት የሚያስችል አዎንታዊ እርምጃ እንደሆነና የሱዳንን ጦር ኃይል ሚና አደባባይ ያወጣዋል ብለው ያስባሉ። ብሪታንያ የሚገኙት የሱዳን ጉዳይ አጥኚ ጂሃድ ማሻሙን በአዎንታዊ ከሚመለከቱት አንዱ ናቸው። ሐምዶክ ስልጣን በመልቀቅ ጠቅመውናል። ምክንያቱም የጦር ኃይሉን ሚና ለዓለም አቀፉ ማህበረሰብ አጋልጠዋል። የሚፈልጉትን ህጋዊነት አሳክተዋቸዋል። ሐምዶክ ቀደም ሲል በጎርጎሮሳዊ 2019 ዓ ም የፕሬዚዳንት ኦማር አልበሽር መንግስት ከስልጣን ከተወገደ በኋላ የተቋቋመው የሲቪልና ወታደራዊ ኃይል ጥምር የሽግግር መንግስት አካል ናቸው። ይህ ጥምር የሽግግር መንግስት ሱዳን ውስጥ የሲቪል አስተዳደርንና ዴሞክራሲን ለማምጣት የሚያስችል ታሪካዊ ድል ተብሎ ሲገለጽ ነበር። ሀገሪቱ በጎርጎረሳዊ 2023 ዓ ም ምርጫ ታካሂዳለች ተብሎ በመታቀዱም የዓለም አቀፉን ማህበረሰብ ድጋፍን ማግኘቱ ይታወሳል። ሆኖም ይኸው የሽግግር መንግስት ዳግም ባለፈው ጥቅምት ወር መፈንቅለ መንግስት ተካሄደበት። የድርጊቱ ፈጻሚ የሽግግር መንግስቱ አካል የሆነው ወታደራዊ ኃይል ሲሆን፣ ሲቪሉን ፖለቲከኛ ሃምዶክን ገለል አድርጎ ስልጣኑን ተቆጣጠረ። ከአንድ ወር ገደማ በኋላ ሃምዶክ ዳግም ወደ ቦታቸው ተመለሱ። ከዚህ አስቀድሞ በቁም እስር ላይ በነበሩበት ጊዜ ከሱዳኑ ጦር ኃይል አዛዥ ጀነራል አብደልፈታህ አልቡርሃን ጋር ባለ 14 ነጥብ ውል ተፈራርመዋል። ሆኖም ከዚህም በኋላ የጦር ኃይሉን በመንግስት አስተዳደር ጣልቃ መግባት የሚቃወሙት የሀገሪቱ ዜጎች ድምፃቸውን ማሰማታቸውን አላቋረጡም። ውሉንም ብዙዎች ያወግዙታል። በዚህ መሃልም ህይወት መቀጠፉ ብዙዎችም መጎዳታቸው ቀጠለ። የሱዳናውያን ደም ውድ ነው ያሉት ሀምዶክ ደም መፍሰሱን ማስቆም አለብን ሲሉ ተደምጠዋል። አልፈው ተርፈውም ሲቪሉ የተቃውሞ ሰልፈኛ ላይ ጥይት የተኮሱ የፖሊስ አባላትን ከስራ እስከ ማባረር ደርሰዋል። ሆኖም ድርጊቱን ማስቆም አልተሳካላቸውም። እሳቸው ከቦታቸው በጦር ኃይሉ ተገደው ከተነሱ ወዲህ ባሉት ሳምንታት ብቻም 57 ዜጎች መገደላቸው ይፋ ሆኗል። ካርቱም የሚገኘው የጀርመኑ ፍሬዴሪክ ኤበርት ተቋም ኃላፊ ክርስቲነ ፌሊሲ ሮኸርስ በዚህ ምክንያት አብደላ ሀምዶክ ከወሰዱት እርምጃ የተሻለ ምርጫ አላገኙም ባይ ናቸው። ሀምዶክ ሌላ አማራጭ አልነበራቸውም ማለት ይቻላል። ከጦር ኃይሉ ጋር ባለፈው ኅዳር ወር ከተስማሙ በኋላ ወታደሩን በመቃወም በሚካሄዱ ሰልፎች ላይ በየጎዳናው የሚፈሰውን ደም አስቆማለሁ ብለው ነበር። እናም ስልጣን ለመልቀቃቸው አንዱ ምክንያት ይኸው ነው። በዚህ በኩል በእርግጥም አልተሳካላቸውም። አንዳንድ ሱዳናውያንም ሀምዶክ ከስልጣን መልቀቃቸውን ይደግፋሉ። በተለይም ያለመታከት አደባባይ በመውጣት የጦር ኃይሉ እጁን ከመንግስታዊ አስተዳደር እንዲያወጣ እየጠየቁ የሚሞግቱት የሀገሪቱ ዜጎች ሀምዶክ ከጀነራሉ ጋር ተፈራርመዋል በሚል የሚያወግዙትን ችግር ያለበት ውል የእሳቸው ከስልጣኑ መነሳት እንዲስተካከል ይረዳል ብለው ያስባሉ። ገሚሶቹ ደግሞ ይህን ስለሚቃወሙ በዚህ መሀል ዴሞክራሲያዊ ስርዓት ሱዳን ውስጥ እንዲመጣ በሚታገሉት ዜጎች መካከል ልዩነት መፈጠሩን የጦር ኃይሉ ከመንግስት አስተዳደር ውስጥ ይውጣ የሚለውን እንቅስቃሴ ከሚደግፉ የካርቱም ነዋሪዎች አንዷ ፋጡማ ማ ትናገራለች። ሲቪል ወገን ራሱ በውስጡ የተከፈለ ነው። ለምሳሌ ጎዳና ላይ መውጣታችን ትርጉም የለውም፣ ከጀርባ ያደረጉትን አስከፊ ስምምነት ለመለወጥ ለምናደርገው አዎንታዊ አስተዋጽኦ አይኖረውም የሚሉ በአንድ ወገን አሉ። ሌሎቹ ደግሞ ልንደግፋቸው ይገባል፣ ምናልባትም በውስጥ የተፈጸሙትን ጉዳቶች ለማስተካከል ይችሉ ይሆናል ባይ ናቸው። ይህ ደግሞ ከፍተኛ ግጭትን ፈጥሯል። አሁን እሳቸው ወጥቷል፣ ቀላል ይሆናል ብዬ አስባለሁ። እንዲያም ሆኖ የሀምዶክ ስልጣናቸውን መልቀቃቸው ብቻውን አዎንታዊ ውጤት ሊያመጣ ይችላል የሚለውን ተስፋ የማይጋሩት የአውሮፓ ምክር ቤት የውጭ ግንኙነት የአፍሪቃ ጉዳይ መርሃ ግብር ዳይሬክተር ቴዎዶር መርፊ የታሰበው የጥምር መንግስት ሱዳን እንዲኖራት ግፊት መጠናከር ይኖርበታል ባይ ናቸው። ሲቪልና የጦር ኃይሉን ያካተተ ጥምር መንግስት ሊኖረን ይገባል ብዬ አስባለሁ። ከወዲሁ ተቃር ነው ይታያል እንደሚታወቀው ተቃውሞ ቀጥሏል። ይህ ደግሞ የሲቪሎቹ የጀርባ አጥንት ነው ማለት ነው። ላለፉት ጥቂት ወራትም የጦር ኃይሉ ስልጣን ይልቀቅ የሚለው ጥያቄ ተባብሰዋል። ሆኖም ግን ዓለም አቀፉ ማህበረሰብ ይህንን እውነታ የተመለከተው አይመስለኝም። ለዚህም ነው የመጀመሪያውን ጉድኝት ህጋዊነቱን እንዲዝ ግፊት የሚያደርጉ ብዙዎች። ሱዳን በመስቀለኛ መንገድ ላይ ናት በሚለው ይስማማሉ። ይህን ለማሻገርም በአስቸኳይ ጠቅላይ ሚኒስትር መሰየምና ለህዝቡ ተቃውሞ ምላሽ የሚሆን ወታደራዊ ኃይሉ ያልተካተተበት የባለሙያዎች መንግስት ማቋቋም ግድ ይሆናል ባይ ናቸው። ዞ ባባ አፍሪካ ውስጥ የፖለቲካ ስልጣንን የማስቀጠል ልማድ ጎልቶ እንደሚታይ የፖለቲካ ተንታኞች ይናገራሉ። የተለያዩ የአፍሪካ ሀገራት መሪዎች ስልጣኑ ከቤተሰባቸው እጅ እንዳይወጣ ልጆቻቸውን ለተተኪነት እንደሚያዘጋጁም በምሳሌነት ይጠቅሳሉ። የፖለቲካ ስልጣንን በቤተሰብ በማስቀጠሉ ረገድ የኬንያን ፕሬዝደንቶች አራፕሞይና ኬንያታን፣ እንዲሁም ኦዲንጋን ከቶጎ የናሲንግቤን ቤተሰብ፣ በቻድም የዲቤን በጋቦን የቦንጎን በጋናም የኮፎ አዶ አካሄድን ይጠቅሳሉ። ኬንያዊው የፖለቲካ ተንታኝ ማርቲን አዳት የዚምባብዌው ሮበርት ሙጋቤም ባለቤታቸውን በእግራቸው ለመተካት የነበራቸው ምኞት በሀገሪቱ ጦር ኃይል ጣልቃ ገብነት መክሸፉንም ያስታውሳሉ። አሁንም የደቡብ ሱዳን ፕሬዝደንት ሳልቫኪር ልጃቸው ቲክ ማያርዲትን በመጪው ዓመት ፕሬዝዳንታዊ ምርጫ ለቦታው እያዘጋጁ መሆኑን የኡጋንዳው ዩወሪ ሙሴቪኒም እንዲሁ ወንድ ልጃቸውን ለስልጣን እያመቻቹ መሆኑ እንደሚነገርም አንስተዋል። እንዲህ ያለው አካሄድ ሀገርን ከመጥቀም ይልቅ ስልጣንን በአንድ ቤተሰብ ስር አጠቃሎ ከመያዙ ባሻገር የፖለቲካ ሕጉ ወደ ዘውዳዊ ስርዓት የተለወጠ እንደሚያስመስለው ያመለክታሉ። የሕዝብን ፍላጎት ያላገናዘበውን እንዲህ ያለውን አካሄድ ለማስቀረትም ህብረተሰቡ የተሻለ ግንዛቤ ሊኖረው ያስፈልጋል ባይ ናቸው። ጥሩ አይደለም፣ ምክንያቱም ህዝብ ምርጫው ላይ አቅም እንዳይኖረው የሚያደርግና እድልንም የማይሰጥ ነው። ምክንያቱም አብዛኛዎቹ ቤተሰቦች ብዙ ገንዘብ አባክነዋል፣ በፖለቲካው ስልጣንም ብዙ ተጽዕኖ አድርሰዋል። ስልጣን ለማግኘት ሲሉ ለራሳቸው ጥቅም አውለውታል። እንዲህ ያለው አካሄድም መፍትሄ ሊያገኝ የሚችለው ብዙሃኑ የበለጠ ግንዛቤ ሲኖረው ብቻ ነው። በአብዛኛው አፍሪቃ ውስጥ የአስተዳደር አቅምና የእውቀት ፉክክር ሳይሆን ስልጣንን ለቤተሰብ የማውረሱ ዝንባሌ ይጠናል የሚሉት ሌላው ጋናዊ የፖለቲካ ሳይንስ ምሁር ዶክተር አሊዱ ሳይዱ በበኩላቸው አፍሪቃ ውስጥ አስተዳደር በአብዛኛው ባህላዊውን ሂደት የተከተለ እንደሆነ ያስረዳሉ። በሌላው የዓለም ክፍል የስልጣን መተካካት ውድድርን መሠረት ያደረገ ሲሆን፣ በአፍሪካ ውስጥ ደግሞ ሰዎች ተተኪያቸውን ያዘጋጃሉ። አንተ ልጄ ነህ የጦር ሠራዊት ውስጥ ትገባለህ፣ ሜጀር ጀነራል ትሆናለህ፣ ከዚያም ስልጣኑን ትረከባለህ ዐይነት ነገር ነው። አብዛኛውን ጊዜ በተለይ በአንዳንድ የአፍሪካ ሀገራት ይህ የሚደረገው ሙሰኛ መሪዎች የሰረቁትን ሀብት ለማስጠበቅ ሲሉ ነው። በዚህ መሀልም ስልጣንም በራስ ወገን ለማስቀጠል ሲባል ሙስናና መጥፎ አስተዳደር እየተስፋፋ እንደሚሄድ ነው ያመለከቱት። ስልጣንም በቤተሰብ ለማውረስ የሚጣጣሩ መሪዎች በአብዛኛው እጃቸው የሀገር ገንዘብ ከመመዝበር የጸዳ እንዳልሆነ፣ የሀገር ኢኮኖሚን ችግር ላይ የሚጥልና የፖለቲካ ውጥረት የሚያስከትል አካሄድ የሚከተሉ እንደሆኑም አጽንኦት ይሰጣሉ። በውጤቱም ለምሳሌ ሴኔጋልና ቶጎ ውስጥ እንደሚታየው ዜጎች ለተቃውሞና ለውጥ ለማምጣት ከመንግስት ጋር መፋጠጣቸው እየታየ መሆኑን አንስተዋል። ኬንያዊው የፖለቲካ ተንታኝ ማርቲን አዳት አብዛኞቹ መሪዎች ለሕዝባቸው ያላቸውን ተጠያቂነት እንደሚሸሹት ነው ያመለከቱት። ፖለቲካዊ ስልጣናቸውን ለቤተሰብ ባስተላለፉባቸው ሀገራት የሚታየው የኢኮኖሚ ጥቅምም ለብዙሃኑ እንደማይዳረስም አመልክተዋል። እንዲህ ያለውን አካሄድ ለማስቆም ህዝቡ ማድረግ የሚችለው ጉዳዩን በሚገባ እየተገነዘበ እንደማይቀበላቸው ተቃውሞውን በማሳየት ነው ሲሉ አስተያየታቸውን አጠቃለዋል። አድማጮች በሁለት ርዕሰ ጉዳዮች ላይ ያተኮረው የዕለቱ ትኩረት በአፍሪቃ እስካሁኑ ነበር። መልካም የሳምንት መጨረሻ ጤና ይስጥልኝ።